The OA. አቃቢ ህግ ጋዜጠኛ ተመስገን ደሳለኝ ካቀረባቸው ምስክሮች የሁለቱን ቃል እንዲያሰማ ፍርድ ቤቱን ጠይቋል። ፍርድ ቤቱ ጥያቄውን ውድቅ አድርጎ ምስክሮች እንዲቀርቡ በማዘዝ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ የዛሬውን ችሎት ተከታትሏል። የፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት የጋዜጠኛ ተመስገን ደሳለኝን ጉዳይ ለዛሬ የቀጠረው የመከላከያ ምስክሮቹን አቅርቦ እንዲያሰማ ነበረ። በዚሁ መሠረት ፍርድ ቤቱ ምስክሮቹ ቃለ መሃላ እንዲፈጽሙ ካደረገ በኋላ የተከላካይ ጠበቃ ሶስቱ ምስክሮች የሚመሰክሩበትን ጉዳይ ወይንም ጭብጥ እንዲያስመዘግቡ ትእዛዝ ሰጥቷል። የተከላካይ ጠበቃ ጭብጡን ከማስመዝገባቸው በፊት ተከሳሽ ለፍርድ ቤቱ የተከሳሽነቱን ቃል እንዲሰጥ እንዲፈቀድለት ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ጥያቄውን ተቀብሎ አቶ ተመስገን ደሳለኝ ቃሉን እንዲያስመዘግብ እድሉን ሰጥቶታል። ተከሳሹ ከመጀመሪያው አቃቢ ህግ ክስ የመሰረተበት በጋዜጣ ላይ በወጡ ጽሁፎች መሆኑን ለፍርድ ቤቱ አስገንዝቧል። በመቀጠልም የመገፋፋትና ግዙፍ ያልሆነ የማሰናዳት ተግባር ወንጀል፣ የሀገሪቱን መንግስት በሐሰት የመወንጀልና ስም ማጥፋት ወንጀል እና የሐሰት ወሬዎችን በማውራት ህዝብን ማነሳሳት ወንጀል የተከሰባቸውን ጽሁፎች እየጠቀሰ ህግ ከሚፈቅደውና ከጋዜጠኝነት የሙያ ግዴታ ውጪ ምንም ወንጀል እንዳልፈጸመ እየዘረዘረ አስረድቷል። አቃቤ ሕግ በመሃል እየገባ ሁለት ጊዜ ተቃውሞ ቢያቀርብም ፍርድ ቤቱ የአቃቤ ህግን ተቃውሞ ውድቅ አድርጎ የተመስገን ደሳለኝን የተከሳሽነት ቃል ተቀብሏል። በመቀጠልም የተከሳሽ ጠበቃ የመከላከያ ምስክሮቹ የሚመሰክሩባቸውን ጭብጦች ለፍርድ ቤቱ አስመዝግበዋል። በዚህም መሠረት አንደኛው ምስክር ዶክተር ያሬድ ለገሰ ስለ አመለካከትና ሐሳብን ስለ መግለጽ ነጻነት ከሕገ መንግሥቱና ተከሳሹ መብቱን ከተጠቀሙበት አሰራር አኳያ ያብራራሉ ሲሉ የተከሳሹ ጠበቃ አስረድተዋል። ሁለተኛው ምስክር ፕሮፌሰር መስፍን ወልደ ማርያም በተለያየ ጊዜ በሀገሪቱ የተለያዩ ክፍሎች መንግስት ፈጽሟቸዋል ስለሚባሉ ግድያዎች እንደሚያስረዱ፣ ሦስተኛው ምስክር አቶ እንዳልካቸው የማነ ደግሞ ተከሳሹ ሙያው ግዴታቸውን ከመወጣት ያለፈ የፈጸሙት ነገር እንደሌለ እንደሚያስረዱ የተከሳሽ ጠበቃ አብራርተዋል። አቃቤ ህግ ሁለቱ ምስክሮች እንዳይቀርቡ ተቃውሟል። ሲያብራራም በሕገ መንግሥቱ የታወቁት ግዴታዎችን ወይንም መብቶችን የመተርጎም ሥልጣን የተሰጠው ለፌዴሬሽን ምክር ቤት በመሆኑ ዶክተር ያሬድ በዚህ ረገድ በምስክርነት ሊቀርቡ አይገባም ሲል፣ ፕሮፌሰር መስፍኖን ለማርያም ደግሞ ገለልተኛ ሆነው የምስክርነት ቃላቸውን ሊሰጡ አይችሉም፣ ከእርሳቸው ጋር እንተዋወቃለን በማለት እንዳይቀርቡ ፍርድ ቤቱን ጠይቋል። የተከሳሽ ጠበቃም የአቃቢ ሕግን ጥያቄ ሕጋዊ እንዳልሆኑና የመጀመሪያውም የመከላከያ ምስክር ሕገ መንግሥታዊ ትርጉም ይሰጣሉ ብለው እንዳላቀረቡ አስረድተው ተቃውሞው ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ የአቃቤ ሕግን ተቃውሞ ውድቅ በማድረግ ምስክሮቹ ቀርበው ቃላቸው እንዲሰጡ በይኗል። በዕለቱ በቂ ጊዜ ስራ አልነበረም። ተለዋጅ ቀጠሮ ሰጥቶ ለሐምሌ ሁለት ቀን 2005 ዓ.ም የመከላከያ ምስክሮቹ እንዲቀርቡ ትዕዛዝ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ